እንደምናመሻችሁ በመጀመሪያ አርእስተ ዜና ነው። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በምጻሩ አይሲሲ የተወነጀሉት የሱዳኑ ፕሬዝዳንት ኦማር አልበሽር ለአፍሪቃ ህብረት ጉባኤ ዛሬ ወደ ደቡብ አፍሪቃ መጓዛቸውን የፕሬዝደንቱ ጽህፈት ቤትና የአገሪቱ የመገናኛ ብዙሀን ጠቆሙ። ግብጽ ከሶስት ወራት በኋላ ለመጀመሪያ ጊዜ ዛሬ የጋዛ ሰርጥ ድንበሯን ከፈተች። በኢጣሊያ ድንበር አድርገው ወደ ፈረንሳይ ለመግባት የሞከሩ በርካታ የአፍሪቃ ስደተኞች ፈረንሳይ ወደ ሀገሯ እንዲገቡ ባለመፍቀዷ የረሃብ አድማ መጀመራቸውን የሀገሪቱ ፖሊስ ዛሬ አስታወቀ። የዩናይትድ ስቴትስ የመንግስት ሰራተኞች መረጃ ማዕከል ላይ በደረሰ የኮምፒውተር ስለላ ምናልባትም እጅግ ምስጢር የነበሩ መረጃዎች ሳይሰረቁ እንዳልቀረ ዋሽንግተን ፖስት የተሰኘው ጋዜጣ ዘገበ። ዜናው በዝርዝር በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በምጻሩ አይሲሲ የተወነጀሉት የሱዳኑ ፕሬዚዳንት ኦማር አልበሽር ለአፍሪቃ ህብረት ጉባኤ ዛሬ ወደ ደቡብ አፍሪካ መጓዛቸውን የፕሬዝደንቱ ጽፈት ቤትና የአገሪቱ የመገናኛ ብዙሃን ጠቆሙ። አልበሽር እንደ አውሮፓውያን አቆጣጠር በ2009 ዓ ም በአይሲሲ በጦር ወንጀልና በዘር ጭፍጨፋ ከተከሰሱ በኋላ የባህር ማዶ ጉዟቸው ውስን ነበር። የፕሬዚደንቱ ጉዞ በሀገሪቱ የመገናኛ ብዙሃን ከፍተኛ ውይይት አስነስቷል። አልበሽር እንደ አውሮፓውያን አቆጣጠር በ2009ና ኋላም በ2010 ዓ ም በዘር ጭፍጨፋ አይሲሲ ክስ ከመሰረተባቸው በኋላ ፕሬዚደንቱ በብዛት የተጓዙት የአይሲሲ አባል ባልሆኑ ሀገራት ነበር። እንደ ኤሮፓያን አቆጣጠር በ2003 ዓ ም ዳርፉር ውስጥ ለረዥም ጊዜ በዘለቀው የጎሳ ግጭት ከ300ሺ ሰዎች በላይ ህይወት ሲጠፋ ከ2.5 ሚሊዮን በላይ ህዝብ ደግሞ ቀየውን ለቆ ለስደት መጋለጡን የተባበሩት መንግስታት ድርጅት ይጠቁማል። ግብጽ ከሶስት ወራት በኋላ ለመጀመሪያ ጊዜ ዛሬ የራፋህ የጋዛ ሰርጥ ድንበሯን ከፈተች። ለሶስት ቀናት ክፍት የሚሆነው ይህ የግብጽ ድንበር ፍልስጤማውያን ያለ ገደብ እንዲንቀሳቀሱ ይፈቅዳል። ይህም በግብጽ መንግስትና የጋዛ ሰርጥን ተቆጣጥሮ በሚገኘው ሐማስ መካከል ቅርበትን ይፈጥራል ተብሎ ይገመታል። ከጋዛ ሰርጥ ጋር የሚያገናኘው ብቸኛው የራፋህ ድንበርን ግብጽ ላለፉት ሁለት ዓመታት በብዛት ዝግ አድርጋ ቆይታለች። ግብጽ ከሁለት ሳምንታት በፊት እንዲሁ ለሶስት ቀናት ድንበሯን ብትከፍትም ፍልስጤማውያን ወደ ጋዛ ሰርጥ እንዲመለሱ ብቻ ነበር የፈቀደችው። የካይሮ መንግስት ሐማስን ግብጽ ውስጥ አክራሪ ሙስሊሞችን ይተባበራል ሲል በተደጋጋሚ ይወቅሳል። እስራኤል በበኩሏ ጠቅላላ የጋዛ ሰርጥ ድንበሯን አጥራ ትገኛለች። በኢጣሊያ ድንበር አድርገው ወደ ፈረንሳይ ለመግባት የሞከሩ በርካታ ስደተኞች ፈረንሳይ ወደ ሀገሯ እንዲገቡ ባለመፍቀዷ የረሃብ አድማ መጀመራቸውን የአገሪቱ ፖሊስ ዛሬ አስታወቀ። ፖሊስ በቡድን ሆነው መንገድ መሀል በመቀመጥ መተላለፊያውን ዘግተዋል ያላቸው ስደተኞች የመጡት ከሶማሊያ፣ ኤርትራ፣ አይቮሪኮስና ሱዳን እንደሆኑ ገልጿል። ስደተኞቹ በፈረንሳይ አድርገው ወደ ጀርመን፣ ብሪታንያና ስዊድን ለመግባትና ተገን ለመጠየቅ በጉዞ ላይ እንደነበሩም ታውቋል። ስደተኞቹም አንመለስም ማለፍ ነው የምንፈልገውና ነጻነት እንፈልጋለን የሚሉ መፈክሮች ይዘው እንደነበርም ፖሊስ ለፈረንሳይ ዜና ምንጭ ገልጿል። በቀይ መስቀል ድርጅት አማካይነት ለስደተኞቹ ከቀረበው ምግብ ሴቶችና ሕጻናቶች ሲመገቡ ወንዶቹ የረሃብ አድማ አድርገዋል። በአንድ ሳምንት ጊዜ ውስጥ ብቻ 1439 ስደተኞች በህገወጥ መንገድ የፈረንሳይን ድንበር ሲሻገሩ ከነዚህም 197ቱን ወደ ኢጣሊያ ፖሊስ መመለሱን ገልጿል። አድማጮች የምትከታተሉት ከዶቼ ቬለ የሚተላለፈውን የዓለም ዜና ነው። የዩናይትድ ስቴትስ የመንግስት ሰራተኞች መረጃ ማዕከል ላይ በደረሰ የኮምፒውተር ስለላ ምናልባትም እጅግ ሚስጥር የነበሩ መረጃዎች ሳይሰረቁ እንዳልቀረ ዋሽንግተን ፖስት የተሰኘው ጋዜጣ ዘግቧል። ሰላዮቹ ምናልባትም የአሜሪካው የማዕከላዊ የስለላ ድርጅት ወይም ሲአይኤ መረጃዎችን አግኝተዋል። ጋዜጣው አክሎ እንደዘገበውም በመረጃ ማዕከሉ ላይ ሁለት ስለላዎች ተካሂዷል። በዚህ መሰረትም የመንግስት ሰራተኞቹን የግልና የቤተሰብ ሕይወት የሚመለከቱ እንዲሁም የገቢ ማስረጃዎች በሌላ ሰው እጅ ገብተዋል። ዩናይትድ ስቴትስ ባለፈው ዓመት በመንግስት ላይ የደረሰውን የኮምፒውተር ስለላ ይፋ ያደረገችው ገና ባለፉት ሳምንታት ነበር። አንዳንድ ዘገባዎች እንደሚጠቁሙት ስለላው የተፈጸመው ከወደ ቻይና ነው። ቻይና ይህን አስተባብላለች። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ሁሉም የክርስትና እምነት ተከታዮች የፋሲካን በዓል በጋራ የሚያከብሩበት ቀን እንዲወሰን ሀሳብ አቀረቡ። ፍራንሲስ የትንሣኤ በዓል ሚያዝያ በገባ በሁለተኛው የእሁድ ሳምንት ይከበር ብለዋል። ካቶሊካውያን ፋሲካን የሚያከብሩት እስካሁን ከመጋቤት 21 በኋላ ባሉት የእሁድ ሳምንታት ሲሆን የኦርቶዶክስ እምነት ተከታዮች ደግሞ የጁሊያንን የቀን ቀመር ተከትለው አብዛኛውን ጊዜ ከአንድ ሳምንት በኋላ ያከብራሉ። የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ ትልቅ ክብደት የሚሰጠው ክብረ በዓል ነው። በምስራቃዊ ዩክሬን ዳግም ከፍተኛ ጦርነት ተከፈተ። በሉዋንስክና ዳኔስክ ከተሞች በነበረ የአንድ ቀን ውጊያ ስድስት ወታደሮች ሲገደሉ ሌሎች አስራ አራት ደግሞ መቁሰላቸውን የዩክሬን ጦር አስታውቋል። በመፍቀሬ ሩሲያና በሀገሪቱ ጦር መካከል ምስራቅ ዩክሬን ላይ የተከፈተው ጦርነት ባለፉት ሳምንታት ዳግም በመጠናከሩ በጠቅላላው ሰላሳ አምስት ሰዎች ተገድለዋል። ይህ እየሆነ ያለው ካለፈው የካቲት ወር አንስቶ በሁለቱ ተፋላሚዎች መካከል ዘላቂ የተኩስ አቁም ስምምነት ከተፈረመ በኋላ ነው። እንደ ተባበሩት መንግስታት ድርጅት በመፍቀር ሩሲያ እና በዩክሬን ጦር መካከል በተካሄዱ ጦርነቶች ቢያንስ 6400 ሰዎች ሲገደሉ ከአንድ ሚሊዮን በላይ ሕዝብ ደግሞ ሀገሩን ጥሎ ተሰዷል። ይህ ዶቼ ቬለ ነው። አድማጮች፣ አርዕስተ ዜናው በድጋሚ ነው። በዓለም አቀፉ የጦር ወንጀል ተመልካች ፍርድ ቤት በመጻሩ አይሲሲ የተወነጀሉት የሱዳኑ ፕሬዝዳንት ኦማር አልብሽር ለአፍሪቃ ህብረት ጉባኤ ዛሬ ወደ ደቡብ አፍሪቃ መጓዛቸውን የፕሬዝደንቱ ጽህፈት ቤትና የአገሪቱ የመገናኛ ብዙሃን ጠቆሙ። ግብጽ ከሶስት ወራት በኋላ ለመጀመሪያ ጊዜ ዛሬ የራፋህ የጋዛ ሰርጥ ድንበሯን ከፈተች። በኢጣሊያ ድንበር አድርገው ወደ ፈረንሳይ ለመግባት የሞከሩ በርካታ የአፍሪቃ ስደተኞች ፈረንሳይ ወደ ሀገሯ እንዲገቡ ባለመፍቀዷ የረሃብ አድማ መጀመራቸውን የአገሪቱ ፖሊስ ዛሬ አስታወቀ። የዩናይትድ ስቴትስ የመንግስት ሰራተኞች መረጃ ማዕከል ላይ በደረሰ የኮምፒውተር ስለላ ምናልባትም እጅግ ምስጢር የነበሩ መረጃዎች ሳይሰረቁ እንዳልቀረ ዋሽንግተን ፖስት የተሰኘው ጋዜጣ ዘገበ። ዜናው አበቃ። በእኔ በኩል መልካም ምሽት።